በኢትዮጵያ በከተሞች በተለይም በመዲናችን በአዲስ አበባ አንድ የተለመደ ግን ትክክል ያልሆነ ልምድ አለ። የጾታ ጉንተላ ወይም ትንኮሳ ማለት ምን ማለት ነው? እስቲ ከቃሉ ትርጓሜ እንነሳ። ይህን ጥያቄ ዶክተር ብዙ ገላይ ይመልሱልናል በቀጥታ በእንግሊዝኛው ሴክሹዋል ሀራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው። ጥናት አድርገን ነበረ። በኢትዮጵያ ውስጥ ይህን ጥናት ለማካሄድ ምንድን ነው ያነሳሳን፣ መነሻው ምንድን ነው የሚለውን ነገር ትንሽ ብገልጽ ደስ ይለኛል። እንግዲህ ይሄ ጥናት የዛሬ ሰባት ዓመት ገደማ ነው ያካሄድ ነው እና ዋናው ትልቁ ምክንያታችን ምንድን ነው? ሁለት ሺ አራት ዓመተ ምሕረት በፈረንጆቹ አቆጣጠር ማለት ነው። የዓለም ጤና ድርጅት ደብልዩ ኤች ኦ አንድ አስር ሀገሮችን ያካተተ ሰፋ ያለ ጥናት አድርጎ ነበረ እና ጥናቱ ምንድን ነው ጾታዊ ጥቃትን በተመለከተ ይሄ ጀንደር ቤዝድ ቫዮለንስ ወይም ዶሜስቲክ ቫዮለንስ ብለው የሚባሉትን ያየ ነበረ። ጥናቱ ላይ ወደ አስር ሀገሮች ነበረ የተካተቱት እና ኢትዮጵያ በግንባር ቀደምተኝነት ወደ ሰባ በመቶ የጥናቱ ተሳታፊዎች የጾታዊ ጥቃት ሰለባ እንደሆነ ነበረ ሪፖርቱ ያሳየው እና የብዙዎቹ አስተያየት ከዚህ ጥናት ላይ ያው ጥናቱ የተካሄደው በቡታጀራ ከተማ ስለነበረ ከከተማ መውጣ ያለ ስለሆነ ጾታዊ ጥቃት በከተማ ቢሆን በተለይ በተማሪ ማህበረሰብ ክፍል ያን ያህል የከፋ እንደማይሆን ነበር የነበረን አስተሳሰብ እና ይሄን እሳቤ በማድረግ ሁለት አመት በኋላ ይመስለኛል በሁለት ሺ ስድስት ወይም በሁለት ሺ ሰባት በፈረንጆቹ አቆጣጠር ቀድሞ በአዋሳ ወይም አሁን ሀዋሳ እና በአካባቢያ በሚገኙ የዩኒቨርስቲ ሴት ተማሪዎች ላይ ተመሳሳይ ጥናት አድርገን ነበረ እና የዛ ጥናት ግኝት ያሳየን ነገር ትንሽ አስደንጋ ጋጭ ነበረ። ዩኒቨርሲቲ ከገቡበት ሰዓት ጀምሮ ሴት ተማሪዎች ወደ አርባ በመቶ ያህሉ በዛው አካዳሚክ ዓመት ውስጥ አርባ በመቶ ገደማ የሚሆኑት ሴቶች የጾታዊ ጥቃት ሰለባዎች ነበሩ፣ እና ከዚህ በመነሳት ነው እንግዲህ በከፍተኛ ትምህርት ተቋማት የሚገኙ መምህራንም የአስተዳደር ሰራተኞችም ከዚህ የተለየ ኤክስፒሪየንስ የላቸውም ብለን ይሄንን ጥናት ለማጥናት የተነሳ ነው። በስራ ገበታ ላይ ጾታዊ ጉንተላ ወይም ደግሞ ጾታዊ ጥቃት ሴቶች ላይ ምን ይመስላል የሚለውን ነገር ሌሎች ተመራማሪዎች ሌላ ሀገር ላይ የተጠቀሙባቸውን መጠይቆች ይዘን ይህን ጥናት ለማጥናት የተነሳ ነው። የጥናት ባለሙያ ነኝ፣ ኤፒዲሚዮሎጂስት ነኝ። ከጥናት አንጻር የምናየው ነገር ምንድን ነው? ያው ሰዎችን ኢንተርቪው አድርገሽ፣ ቃለ መጠይቅ አድርገሽ ያላቸው በተወሰነ ነገር ያላቸው እይታ ምንድን ነው፣ ጤናም በተመለከተ ከሆነ ደግሞ ለዛ በሽታ ተጋላጭ ያደረጋቸው ነገር ምንድን ነው የሚለውን ነገር አይደንቲፋይ ለማድረግ የተለያየ ሜተዶች ትጠቀም ያለች ና አንደኛው ቃለ መጠይቅ አድርገሽ መጠቀም ነው እና ጾታዊ ትንኮሳን በተመለከተ ጥናት አድርገን ነበረ። ከዚህ በፊት አዋሳ ወደ ዛሬ ስድስት ሰባት ዓመት ገደማ ጥናቱን ያደረግነው ነው። ምንድን ነው? በመምህራንን ላይ ነው ከፍተኛ ትምህርት ተቋም ያሉ በአዋሳ አካባቢ ያሉ መምህራን ላይ ነው እና የአስተዳደር ሰራተኞች ሴቶች ማለት ብዙ ጊዜ ያው የዩኒቨርስቲ ተማሪዎች እንዲህ አይነት ነገር ኤክስፔሪየንስ እንደሚያደርጉ የምናውቀው ነገር ነው። ግን የአስተማሪዎችስ ኤክስፔሪየንስ ምን ይመስላል? ጾታዊ ትንኮሳን በተመለከተ ስራ ቦታ ላይ የተለያየ ተጽዕኖ አለው የሚለውን ለመረዳት ጥናት አድርገን ነበር እና እዛም ጋር የምታየው ነገር የማህበረሰቡን የሚያንጸባርቅ እይታ ነው የምታየው በአብዛኛዎቹ እንግዲህ ከፍተኛ ትምህርት ተቋም ውስጥ የሚያስተምሩ ትልልቅ ደረጃ ደርሰዋል ብለሽ የምትያቸው አስተማሪዎች ወንዶች፣ ጾታዊ ጥቃትን እንደ ምንም ነገር ሳይቆጥሩ እንዲህ አይነት ተግባራት እንደሚያደርጉ ነው ያየ ነው እና በተለያየ መልኩ ሴቶች የጾታዊ ትንኮሳ ወይም ጾታን ማዕከል ያደረገ የተለያየ ጉንተላ በስራ ቦታ እንደሚደርስባቸው ነው የተረዳ ነው ከዛ ጥናት መፍትሄ ይሆናል ብለህ የምታስበው ምንድን ነው? እንግዲህ መፍትሄ ብዬ የማስበው ምንድን ነው፣ በአብዛኛው እንዲህ አይነት ምን ጥያቄ ስታነሺ ሰው የሚያነሳልሽ ነገር ምንድን ነው? ባህል ብለው ነው የሚለው። ባህል ስታቲክ ነገር አይደለም። ባህልን ሼፕ የሚያደርገው ማህበረሰቡ ነው። መልካም ብለን የምንላቸው ባህሎች አሉ። ለምሳሌ አዛውንቶችን ወይ ትልልቅ ሰዎችን አንጓጦ መናገር መልካም ነገር እንዳልሆነ ባህል ብለን ተቀብለነዋል። ስለዚህ አንድ ሰው ቢናገር ሌላው ሰርተፍኬት እንዲት እንዲት ትራለህ ወይ ወይ እንዲት ያለሽ ወይ ተብሎ የሚባልበት ነገር አለ። በተመሳሳይ መልኩ አንድ ሴት በነጻነት ወጥታ መግባት አለመቻል፣ ወይ ባለባበሷ፣ ወይ በተለየ መልኩ በሴትነቷ ምክንያት የሚደርስባት ትንኮሳ አግባብነት ያለው ነገር አይደለም። ስለዚህ ማህበረሰቡ ባጠቃላይ እኔነት ተሰምቶት መፍትሄ ማምጣት የሚችለው ኮሌክቲቭ የሆነ ኢንፑት ያስፈልገዋል። እያንዳንዱ ሰው አስተዋጽኦ መኖር አለበት እና ያንን ባህል እንደ ባህል ተጠቅመን በባህል ተገን አድርገን የምንቀበላቸው አንዳንድ አመለካከቶች ጎጂዎች ናቸው። ስለዚህ ማህበረሰቡ አንድ ነገር ማድረግ አለበት ብዬ አስባለሁ። ሁሉም ተጽዕኖ አለው። ከታች ነው መጀመሪያ ያለበት፣ በትምህርት ቤት ረገድም፣ በከፍተኛ ትምህርት ተቋማት የሚሆን በስራ ቦታ የሚሆን ሁሉም ይሄን ነገር አስነዋሪ ነገር እንደሆነ ተቀብሎ አስተዋጽኦ ማድረግ አለበት ብዬ አስባለሁ። ሌጅስሌት የምታደርጊው ነገር አይደለም። ሁሉም ኮንትሪቢዩት ማድረግ አለበት ማለት ሁሉም ሰው ይሄን በተመለከተ አግባብ ነው ወይ አይደለም የሚለውን ነገር መነጋገር መጀመር አለበት። ከመነጋገር ነው መፍትሄ የሚመጣው። የተለያየ ሀሳቦች ሰዎችን እንትን ሲያደርጉ ሲነጋገሩ ያስቀራሉ ብዬ አስባለሁ። ይሄንን ነገር ጎጂ ባህሎችን ሌሎችንም ቀርፈናቸዋል። በእኛ እድሜ እንኳን የምናየው ጠለፋን፣ ያላቻ ጋብቻን፣ እዚህ የተለያዩ ጎጂ የምንላቸው ባህሎች እንደ ባህል ተቀብለናቸው የነበሩ ነገሮች ናቸው። ግን ማህበረሰቡ በሂደት ቀርፏቸዋል። አሁንም ቢሆን ሴትን ልጅ ዝም ብሎ ማለት ከመሬት ተነስቶ መብቷ የሆነውን ነገር ካለባበሷ ወይ ከሄዷ በአንድ ነገር ተነስቶ የሚያንቋሸሽ ነገር ስብዕናን የሚነካ ነገር መናገር አግባብነት ያለው ነገር አይደለም። ሁላችንም ኮሌክቲቭሊ ያንን ችግር ለመቅረፍ ኃላፊነት ያለብን ይመስለኛል።